You're with SBS Radio. ወደ ዝርዝር ዜናዎቹ ከመምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ባርናቢ ጆይስ ለናሽናል ፓርቲ መሪነት እወዳደራለሁ አሉ፣ አውስትራሊያውያን ከውሃን ወደ አውስትራሊያ ገቡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ውሃን ቻይና የነበሩ አውስትራሊያውያን ወደ አውስትሬሊያ ገብተዋል። ከ240 በላይ ከውሃን የመጡ አውስትራሊያውያን በክሪስመስ ደሴት ለምርመራ ለሁለት ሳምንታት ይቆያሉ። እኒህን አውስትራሊያውያንን በማጓጓዙ ሥራ ተሰማርተው የነበሩትን ሁሉ የአውስትሬሊያ ውጭ ጉዳይ ሚኒስትር መሪስ ስፔን አመስግነዋል። የቀድሞው የአውስትሬሊያ ምክትል ጠቅላይ ሚኒስትር ባርናቢ ጆይስ የወቅቱን የናሽናል ፓርቲ መሪና ምክትል ጠቅላይ ሚኒስትር ማይክል ማኮርማክን በድምፅ ብልጫ ከመንበራቸው ገፍተው በእግራቸው ለመተካት ዝግጁ መሆናቸውን አስታውቀዋል። የኩዊንስላንድ ናሽናል ፓርቲ ምክር ቤት አባል የሆኑት ሊው ኦብራይን በነገው የፓርቲ ስብሰባ ላይ የአመራር ለውጥ እንዲደረግ የሚጠይቁ ሲሆን ድጋፋቸውንም ለጆይስ እንደሚሰጡ ገልጠዋል። የተፈጥሮ ሀብት ሚኒስትር የነበሩት ሴናተር ማት ካናቨንም በበኩላቸው ከኃላፊነታቸው በፈቃዳቸው የለቀቁ ሲሆን ድጋፋቸውን ለጆይስ እንደሚሰጡ አረጋግጠዋል። አቶ ጆይስ አቶ ማኮርማክና፣ በጥቅሉ የቀነጅት መንግስቱ የገጠር ነዋሪ አውስትራሊያውያንን በቅርቡ ድጋፍ እየቸሩ አይደለም በማለት ብርቱ ትችት ሰንዝረዋለን። አመራር ራሳቸውን ተፎካካሪ አድርገው እንደሚቀርቡ ሳያስታውቁም ለአቶ ማክርማክ በነገ ዕለት የአመራር ለውጥ ጥያቄ እንደሚኖርና እኔም ተፎካካሪ ሆኜ እንደምቀርብ አስታውቂያቸዋለሁ። ጠቅላይ ሚኒስትሩ በተለያዩ ቦታዎች ስለ ዝምተኛ አውስትራሊያውያን ሲናገሩ ሰምተናል። እኛ ድምፃችን በናሽናል ፓርቲ ውስጥ እንዲሰማ ማድረግ እንሻለን ብለዋል። ለናሽናል ፓርቲ የአመራር ለውጥ ሰበብ የሆኑት የቀድሞዋ የናሽናል ፓርቲ ምክትል መሪ ሴናተር ማከንዚ በስፖርት ድጎማ ገንዘብ ቅሌት ሳቢያ እንዲወርዱ ግድ በመሰኘታቸው ነው። ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ባርናቢ ጆይስ ለናሽናል ፓርቲ መሪነት እወዳደራለሁ አሉ። አውስትራሊያውያን ከውሃን ወደ አውስትራሊያ ገቡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።